አንድ ትዕግስት ገሜቲ ነግሃል። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 ና በ31 ሜትር ባንዶች በየቀኑ ከምሽ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም ዛሬውን አሁን ጀመረ። ብዙዎች በየአመቱ በሕይወታቸው ያለ አንዳች ነገር ለመለወጥ ለራሳቸው ቃል ይገባሉ። እርሱም ምናልባት በተመሳሳይ ዘይቤ ዘንድሮ ይሄን አሳካለሁ በሚል የወጠኑት አንዳች ጉዳይ ካለ ያለሙትን ግብ በመጨረሻው ያሳኩ ወይ አያሳኩ፣ እርግጥ ያ ራሱን የቻለ ሌላ ጉዳይ ነው። በዚህ ዓመት አንዳችሁን ለማድረግ መወጠኑ በራሱ ግን አንድ እርምጃ ወደፊት ተደርጎ ሊታይ ይችላል። ይሁንና መወሰን ብቻውን እንደማይበቃና ካለሙት እንደማያደርስም እናውቃለን። እንዲያውም አንዳንዴ ለስኬት ላለመብቃታችን ምክንያት ጭምር ሊን ይችላል፣ ይላል። ለራስ የሚገቡ የአዲስ ዓመት ቃል ኪዳኖች በአብዛኛው ለምን አይዙም? ለምንስ አይሳኩም? የሚለውን ለመመርመር የተካሄደ አንድ ጥናት ከመወሰን ይልቅ እንዴት የሚለውን በቅጡ መመለስ ይቀድማል ነው የሚለው። አዲስ ዓመትን አስታኮ ዘንድሮ ይህን አይነት መልካም ልማድ አዳብራለሁ፣ አልያም ይህኛውን አጉል ልማዴን አስወግዳለሁ፣ ወይም ለሱሴ ማብቂያ አበጃለሁ፣ የጤናዬን አያያዝ አሻሽላለሁ፣ ክብደት እቀንሳለሁ ወይ ጨምራለሁ፣ ሌላም ሌላም ለዓመት የሚገባውን ቃል ለጊዜው እንተውና ስለ ሕይወት የሚደረስን ጥልቅ የአመለካከት ለውጥ የሚመለከተውን እናንሳ። ይህ ታዲያ ጊዜ ወስዶ ከራስ ጋር መማከርን በሕይወት የሚበልጥብንን መጠየቅ መፈለግና ማወቅ ይጠይቃልና ተዘጋጅታችሁ ጠብቁን። አሁን ቦታና ጊዜ ምክንያታዊ የሚያደርገውን የሰዓቱን ትልቅ ጥያቄ በምሽቱ የራዲዮ መጽሔት ማስታወሻ ቆየት ብለን እናደርሳችኋለን። ለአሁኑ ግን ሀገሪቱን ወቅታዊ ችግር አስመልክተን የአሜሪካን መንግስት ወደ አንድ ያጋደለ በመሆኑ ሚዛናዊ የሆነ አመለካከት እንዲኖረው ፍርድ እያጓደለ በተደጋጋሚ ስለተመለከት ምን ማድረግ አለብን? እኛ እንደ ሃይማኖት አባትነታችን እውነት የሆነውን ነገር መመስከር ይገባናል። ሃይማኖታዊም የኢትዮጵያዊ የዜግነትም ግዴታችን ነው። በሰሜን አሜሪካ ያሉ ብፁዓን ሊቃነ ጳጳሳት ያቋቋሙት የምግባረ ሰናይ ድርጅት ኮሚቴ አለ። በአሜሪካ መንግስትም ፈቃድ አግኝቶ የሚንቀሳቀስ ሶስት ቀን ነበር። በጾም ነው የታሰበው ፕሮግራም አምስት ቀናት ተራዝሞ ወደ ሶስት መቶ ሰማንያ አምስት ሺህ ዶላር ተበጅቶ ያንን ከአሜሪካ መጀመሪያ ይሄድ ነው መቀሌ ላይ ነው። ከመቀሌ ወደ መተከል ከመተክል ወደ አጣየ ነው ይሄድ። ያንን ያደረግነው በየትኛውም ቦታ ያሉ ልጆቻችን ናቸው። ኢትዮጵያውያን ናቸው። ልዩነት የለም። አሸባሪ እንደሚለው አይደለም። የዋሽንግተን የቨርጂኒያ የሜሪላንድ የዴላዌር ና አካባቢው ሀገረ ስብከት ሊቀ ጳጳስ አቡነ ፋኑኤል ና የሰሜን ካሊፎርኒያ ኔቫዳ አሪዞና ና አካባቢው አህጉረ ስብከት ሊቀ ጳጳስ አቡነ ቴዎፍሎስ ናቸው የሰማችኋቸው። በዩናይትድ ስቴትስ የሚገኙ አስራ ሁለት የኢትዮጵያ ኦርቶዶክስ ሊቀ ጳጳሳት ባለፈው ረቡዕና ሐሙስ ነው በሰሜን ኢትዮጵያ የሚካሄደውን ጦርነት አስመልክቶ ዩናይትድ ስቴትስ ይዛለች ያሉት አቋም ስጋት ያሳደረባቸው መሆኑን በማስረዳት ከሁለቱ የዩናይትድ ስቴትስ ምክር ቤቶች አባላትና አማካሪዎቻቸው ጋር ከአስራ አንዱና እንዲሁም ከውጭ ጉዳይ ሚኒስቴርና የዩናይትድ ስቴትስ ዓለም አቀፍ ተራድኦ ድርጅት ባለስልጣናት ጋር የተነጋገሩት የሰዓቱን የዓለም ዜና ተከትሎ ይቀርባል። እውቅና አንጋፋ የኪነ ህንፃ ባለሙያና መምህርም ይዘናል። የኢትዮጵያ ቲያትር ታሪክ መቶኛ ዓመት ክብረ በዓል ዛሬ በዩናይት ስቴትስ እየተከበረ ነው። እውቅ የመድረክ ሰዎች የተሳተፉባቸውን ትዕይንቶች ከዋሽንግተን ወጣ ብላ በምትገኘው የሲልቨር ስፕሪንግ ከተማ ዛሬ በአገሬው የሰዓት አቆጣጠር ዘጠኝ ሰዓት ላይ ይታያሉ። ስለሱም በመጠኑ የሚነግረን እንግዳ ቆየት ብሎ ብቅ ይላል። የአዲስ አበባው መስኮት ሰዓቱን ጠብቆ ሲከፈትም ንጉሴ አክሊሉ ቃል በገባው መሰረት ዛሬ የታላቁን ኢትዮጵያዊ የስፖርት ሰው የይድነቃቸው ተሰማን መቶኛ ዓመት ልደት ለመዘከር የተሰናዳ ዝግጅት ይነግረናል። እሁድ መስከረም 9 2014 ዓ ም የአዲሱን ዓመት የመጀመሪያ ዝግጅታችንን ይዘን ቀርበናል። መስከረም ከጠባ ገና ቀናት መቆጠራቸው ነውእና ውድ የራዲዮ መጽሔት ተከታታዮች አዲሱ ዓመት እንኳን አደረሳችሁ። ያን ለዕለቱና ለሰዓቱ ከተሰናዱት ልዩ ልዩ ቅንብሮቻችን ጋር የፕሮግራሙ አዘጋጅና አቅራቢዎች ትዝታ በላቸውና አሉላ ከበደ ነን። አሁን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ ከሰዓቱ የዓለም ዜና በኋላ እንመለሳለን። እንደምናመሻችሁ፣ አድማጮች የምሽቱን ዜናዎች የማሰማችሁ ጽዮን ግርማ ነኝ። በናይጄሪያ ከሚገኝ ትምህርት ቤት ከሁለት ወራት በፊት በሽፍታዎች ታግተው ከነበሩ ተማሪዎች ውስጥ አስሩ መለቀቃቸውን የትምህርት ቤቱ አስተዳዳሪ ትላንት ተናግረዋል። ቤተል ባፕቲስት የተሰኘው ከፍተኛ ሁለተኛ ደረጃ ትምህርት ቤት አስተዳዳሪ ሬቨራንድ ጆን ሀይብ እንዳሉት ሀያ አንድ ተማሪዎች አሁንም ድረስ እንደታገቱ ይገኛሉ አክለውም ከተለቀቁት ተማሪዎች ስምንቱ ምን ያህል እንደሆነ ያልተገለጸ የማስለቀቂያ ገንዘብ ከተከፈለ በኋላ መለቀቃቸውን እና ሁለቱ ግን በደረሰባቸው ሕመም ምክንያት በነጻ እንዲሄዱ መደረጋቸውን አስረድተዋል። ከደቡብ አፍሪካ ፕሬዝዳንት ጋር የምርጫ ዘመቻ ሲያካሂዱ የቆዩት የጆሀንስበርግ ከንቲባ ትላንት ወደ ከተማቸው ሲመለሱ በመኪና አደጋ ህይወታቸው ማለፉን መስሪያ ቤታቸው ባወጣው መግለጫ አስታውቋል። ከተመረጡ ገና አንድ ወር የሆናቸው የአርባ ስድስት አመቱ ጆሌድ ማቶንጎ አደጋ የደረሰባቸው በቅርቡ ለሚደረገው ሀገራዊ ምርጫ በሱዌቶ ከተማ እየተደረገ በሚገኘው የመራጮች ምርጫ ላይ ተገኝተው ሲመለሱ ነው። ከንቲባው ህይወታቸው ማለፉን ተከትሎ ፕሬዚዳንት ሲሪል ራማፎሳ በትዊተር ገጻቸው ላይ ባሰፈሩት መልእክት ከመሞቱ በፊት ከኔና ከስዌቶ ነዋሪዎች ጋር በነበረው ቆይታ ትልቅ ስሜትና ጥንካሬ ይታይበት የነበረው ከንቲባ ማቶንጎ ላይ የደረሰውን ይህን አሳዛኝ ሁኔታ ለመቀበል የሚከብድ ነው ብለዋል። ፕሬዚዳንቱ አክለው የሀገራችን የኢኮኖሚ መዲና የሆነችው ከተማ በሁለት ወር ጊዜ ውስጥ ሁለተኛ ከንቲባዋን እንድታጣል አደረጋት ለዚህ ድንገተኛ ሞት ሊያዘጋጀን የሚችል ምንም ነገር የለም ሲሉ መልእክታቸውን አስተላልፈዋል። ማቶንጎ ነሐሴ ላይ የተመረጡት ከሳቸው ቀደም ብለው የነበሩት ከንቲባ ሐምሌ ላይ በኮቪድ-19 ምክንያት በደረሰባቸው የጤና መታወክ ህይወታቸው ካለፈ በኋላ ነው። የቀድሞ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ደጋፊዎች በዚህ ዓመት መጀመሪያ አካባቢ የምክር ቤቱን ህንጻ መውረራቸውን ለመደገፍ በትላንትናው እለት ለጠሩት የተቃውሞ ሰልፍ ከተቃዋሚዎቹ ይልቅ ፖሊሶችና ጋዜጠኞች የበለጠ ቁጥር መያዛቸው ታወቀ። ሰልፉ ከመካሄዱ አስቀድሞ አመጽ ሊቀሰቀስ ይችላል የሚል ጥቆማ በመውጣቱ የህግ አስከባሪ ፖሊሶች ከመደበኛው ጥበቃ በበለጠ ጥበቃውን የሚያጠናክሩ በመቶዎች የተቆጠሩ ተጨማሪ ፖሊሶች በአካባቢው ላይ አሰማርተው ነበር። የህግ ማስከበር ኃላፊዎች በምክር ቤቱ ዙሪያ የተጠናከረ የብረትና የኮንክሪት አጥር በመስራት ከፍተኛ ጥበቃ ያደረጉ ሲሆን፣ በአካባቢውም ሆነ በዋሽንግተን ዲሲ ምንም አይነት የጦር መሳሪያ እንደ የማይፈቀድ ወይም የተከለከለ መሆኑን የሚያሳዩ ጽሁፎች በግልጽ ተለጥፈው ነበር። ወደ አንድ መቶ የሚጠጉ የዋሽንግተን ዲሲ የብሔራዊ ዘብ ወታደሮች በምክር ቤቱ ህንጻ አቅራቢያም ቆመው ነበር። በተቃውሞ ሰልፈኞቹ አካባቢ ከ አራት መቶ እስከ አራት መቶ ሀምሳ የሚሆኑ ሰዎች መኖራቸውን ግምት ያስቀመጠው የምክር ቤቱ ፖሊስ ቁጥሩ ግን የፖሊስ አባላትን እንደማይጨምር አስታውቋል። ሆኖም ብዙ ቁጥር ያላቸው ጋዜጠኞች በሜዳው ላይ ለተቃዋሚ ሰልፈኞቹ ቃለ ምልልስ ሲያደርጉ ታይተዋል። አንድ ቢላዋ የያዘና አንድ ደግሞ ሽጉጥ የያዘ ሁለት ሰዎች ከሰልፈኞቹ መካከል ተገኝተው መታሰራቸውን ፖሊስ ጨምሮ ገልጿል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዚዳንት ጆ ባይደንና የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን በሚቀጥሉት ጥቂት ቀናት ውስጥ በመካከላቸው ስለተከሰተው የዲፕሎማሲ አለመግባባት ለመወያየት ቀጠሮ መያዛቸውን ፈረንሳይ አስታውቃለች። አውስትራሊያ የባህር ሰርጓጅ መርከቦችን ግንባታ በተመለከተ ከፈረንሳይ ጋር ገብታው የነበረውን ስምምነት ሰርዛ ከዩናይትድ ስቴትስ ና ከእንግሊዝ ጋር አዲስ ስምምነት መፈጸሟ ፈረንሳይን አስቆጥቷት ሰንብቷል። ሁለቱ ፕሬዚዳንቶች የሚነጋገሩትም በዚህ ጉዳይ ላይ መሆኑ ታውቋል። ፕሬዚዳንት ማክሮንን ለማነጋገር የዩናይትድ ስቴትስ መሪ መጠየቃቸው እንደተነገራቸው ና ይህንንም ተከትሎ በቅርቡ የስልክ ጥሪ ይደርሳቸዋል ተብሎ እንደሚጠበቅ ሲጠየቅ የፈረንሳይ ቃል አቀባይ በዛሬው እለት አስታውቀዋል። እንደ አውሮፓውያን የቀን አቆጣጠር በ2016 ዓመተ ምህረት አብዛኛውን የፈረንሳይ መንግስት ድርሻ ባለው ናቫል ግሩፕ አማካኝነት ለአውስትራሊያ የናፍጣ ና የኤሌክትሪክ የባህር ሰርጓጅ መርከቦችን ለመገንባት የተፈራረመችውን የ66 ሚሊዮን ዶላር ስምምነት አውስትራሊያ ባለፈው ሳምንት መሻሯን ፈረንሳይ እንዳስደነገጣት ገልጻለች ቢኤፍኤም ለተባለው የቴሌቪዥን ጣቢያ ቃለምልልስ የሰጡት ቃል አቀባዩ ጋብርኤል አታል አውስትራሊያ ስምምነቱን በምን ምክንያት እንደሰረዘች ፈረንሳይ ግልጽ ማብራሪያ ትፈልጋለች ብለዋል። በተያያዘም ፈረንሳይ ይህን ውሳኔ ተከትሎ በዩናይትድ ስቴትስ እና በአውስትራሊያ የሚገኙ አምባሳደሮቿን የጠራች ሲሆን፣ አውስትራሊያ በበኩሏ በዚህ ውሳኔ ማዘኗን ገልጻለች። በጣም ጥብቅ የሆነ ጥበቃ ከሚደረግበት እስር ቤት ከአስር ቀናት በፊት ካመለጡት ስድስት ፍልስጤማውያን እስረኞች ውስጥ የመጨረሻ ሁለቱን በቁጥጥር ስር መዋላቸውን የእስራኤል ፖሊስ ትላንት በትዊተር ገጹ አስታወቀ። የእስራኤል መከላከያ ኃይል ቃል አቀባይ አቪያ አድሬአይ ክትትሉ በሕዝብ ደህንነት ጥበቃ አገልግሎት እና በልዩ የፖሊስ ኃይሉ የጋራ ትብብር ጀኒን በተባለች ከተማ ውስጥ ዛሬ ማታ በተሳካ ሁኔታ ተጠናቋል። ከእስር ቤት ያመለጡት ሁለቱ አሸባሪ ኃይሎችም በቁጥጥር ስር ውለዋል ብለዋል። አድማጮች፣ ለዜናው የተመደበው ጊዜ በዚሁ አበቃ። ከቀሪ የራዲዮ መጽሔት ዝግጅቶቻችን ጋር አብራችሁን ቆዩ። ይህን እንደምናመሻችው፣ ክቡራትና ክቡራን አድማጮቻችን እሁድ መስከረም 9 2014 ዓ ም የራዲዮ መጽሔት ጀመረ። ፕሮግራሙ አዘጋጅና አቅራቢዎች ትዝታ በላቸውና አሉላ ከበደንን ለምሽቱ ከተሰናዱት ልዩ ልዩ ቅንብሮች ጋር ዛሬም እስከ አራት ሰዓት አብረናችሁ እናምሻለን። ወደ ዕለቱ ዝግጅቶች ከማምራታችን በፊት ታዲያ በራዲዮ መጽሔት ወግ መሰረት የሳምንቷን ምርጥ ግጥም እናስቀድም። የት ነው እኔነቴ እራሴ ልፈልግ ከመንጋው ትንጋጋ ቀን ነጭቶ ሌት መጋ ዓመታት አለፉ አስፈታት ከነፉ መላው ቢጠፋብኝ እኔኔን አጥቼ መቆዘም መድረጡሁ ከመንጋው ወጥቼ እራሱም አገር ያክላል ይህ ብቸኝነቴ ልፈልገው ኳሰንኩ የት ነው ኔነቴ ብርቱ ነው ፈተናው የሚያስቆርጥ ተስፋ ያለን የሚመስለው እኔነት ይጠፋ! ውስጥ የተሞላው ለካ እኔ የምለው መንጋው ራሱ ነው የሚከለክለው። ኳስ ሜዳ ምጩኸው በየስብሰባው ላይ የሚያጨበጭበው እኔ እኔም አሁንም ለማስሴን ይጃለሁ በማሾ ብርሃን እፈልገዋለሁ የት ነው እኔነቴ? የኔ መልክ የግሌ የራሴ አሻራ የብቻ ስዕሌ። የት ነው እኔነቴ በተሰኘችው የሳምንቷ ምርጥ ግጥም ዝግጅታችንን ጀምረናል። ገጣሚው ዶክተር ተሻገር ሽፈራው ነው። በገዛ አንደበቱ ያነበበልን ዶክተር ተሻገርን እናመሰግናለን። በዩናይት ስቴትስ የሚገኙ አስራ ሁለት የኢትዮጵያ ኦርቶዶክስ ሊቀጳጳሳት ባለፈው ረቡዕና ሐሙስ ነው። በሰሜን ኢትዮጵያ የሚካሄደውን ጦርነት አስመልክቶ ዩናይትድ ስቴትስ ይይዛለች ያሉት አቋም ስጋት ያሳደረባቸው መሆኑን በማስረዳት ከአንዳንድ የዩናይትድ ስቴትስ ምክር ቤቶች አባላትና አማካሪዎቻቸው እንዲሁም ከውጭ ጉዳይ ሚኒስቴርና የዩናይትድ ስቴትስ ዓለም አቀፍ ተራድኦ ድርጅት ባለስልጣናት ጋር የተነጋገሩት ስለ እንቅስቃሴያቸው ዓላማና ሌሎች የተያዙ ጉዳዮች ጠይቀናቸዋል። የዋሽንግተን፣ የቨርጂኒያ፣ የሜሪላንድ፣ የደለዌር እና አካባቢው አህጉረ ስብከት ሊቀጳጳስ አቡነ ፋኑኤል እና የሰሜን ካሊፎርኒያ፣ ኔቫዳ፣ አሪዞና እና አካባቢው አገረ ስብከት ሊቀጳጳስ አቡነ ቴዎፍሎስ ናቸው። ወደ ቃለ ምልልሳችን እንውሰዳችሁ። ልጆቼ በቅድሚያ ለጊዜያቸው አመሰግናለሁ ብፁዕ አቡነ ፋኑኤል ከዚህ ከዋሽንግተን ዲሲ ብፁዕ አቡነ ቴዎፍሎስ ደግሞ ከደቡባዊ ካሊፎርኒያ ባለፈው ረቡና ሐሙስ ሁለት ቀናት በመግቢያችን እንደጠቆም ነው የሁለቱን የዩናይት ስቴትስ ምክር ቤት አባላትና የዩናይት ስቴትስ የውጭ ጉዳይ መስሪያ ቤት የዩናይት ስቴትስን የውጭ ጉዳይ መስሪያ ቤት እና እንዲሁም የዩናይት ስቴትስ አለም አቀፍ ተራድኦ አግኝታችሁ አነጋግራችኋል እስኪ የእንቅስቃሴያችሁን መሠረታዊ ዓላማ ያስረዱን። ምንድን እውን ለማድረግ አልማችሁ ነው? እሺ፣ እግዚአብሔር ይስጥልኝ። በመጀመሪያ እኛ በመሰረቱ በዚህ በሰሜን አሜሪካ የምንገኝ የአስራ አንድ አህጉረ ስብከት አለን ሊቃነ ጳጳሳት ከዚሁ ከአንድነቱ በኋላ እግዚአብሔር ይመስገን በሀገራዊና አንዳንድ ደግሞ በቤተክርስቲያናችን ጉዳይ በህብረት የምናያቸው በህብረት የምንሰራቸው ጉዳዮች እንዲኖሩን የአንድነት ጽህፈት ቤት አቋቁመናል። ብፁዕ አቡነ ቴዎፍሎስም ዋና ጸሐፊ ናቸው። የጳጳሳት ጉባኤው እና ሀገራዊ ጉዳዮች ሲኖሩ ይሄ መጀመሪያችን አይደለም። ብዙውን ጊዜ በህላ እንዲያዝ እናውጃለን። የገንዘብ አስተዋጽኦ እያደረግን አሁን፣ ባለፈውም በረሃቡ ምክንያት በዚሁ በመፈነቃቀሉ ምክንያት እስከ መቀሌ ድረስ ብፁዕነታቸው ተጉዘዋል። ብዙ እርዳታ አድርገናል። በዚህ ዙሪያ ያው እየሰራን የቆየ ነው። አሁን ደግሞ የበለጠ በዚህ ጉዳይ ያሳስብን ያው ቅድም አንተም እንዳነሳኸው በደብዳቤ ሀገሪቱን ወቅታዊ ችግር አስመልክተን የአሜሪካን መንግስት ወደ አንድ ያጋደለ በመሆኑ ሚዛናዊ የሆነ አመለካከት እንዲኖረው ምንድን ነው አባቶች ሲናገሩ፣ ጦር ከፈታው ወሬ የፈታው የሚባል ነገር አለና ትንሹ ዝም ብሎ ያልሆኑ ወሬዎች ሲበዙ እውነት እየመሰሉ ሚዛናዊ የሆነውን ፍርድ እያጓደለ በተደጋጋሚ ስለተመለከት ምን ማድረግ አለብን እኛ እንደ ሃይማኖት አባትነታችን እውነት የሆነውን ነገር መመስከር ይገባናል። በደብዳቤ ልኮ መቀመጡ በቂ አይደለም። እድሉ የሚገኝ ከሆነ በግንባር ተገኝተን ለሚመለከታቸው የመንግስት አካላት ኃላፊዎች፣ ለኮንግረስም፣ ለሴኔት አባላት ይህንን ጉዳይ በግንባር ቀርበን ማስረዳት ይኖርብናል። ከወረቀቱ ይልቅ በአይን መገናኘት መነጋገሩ ውጤታማ ሊሆን ስለሚችል ሃይማኖታዊም የኢትዮጵያ የዜግነትን ግዴታችን ነው። እዛ ያለው ህዝብ ህይወቱን እየሰጠ ነው። ከፍተኛ ንብረቱን ሀብቱን እያፈሰሰ ነው ለኢትዮጵያ ሰላም። ስለዚህ እኛ ደግሞ ባይሆን ከየስቴቱ መጥተን መስዋዕት አድርገን ይህን ነገር መስራት አለብናል። እግዚአብሔር ይመስገን፣ ጥሩ ጥሩ ኢትዮጵያውያን አሉ፣ በርካታ ኢትዮጵያውያን አሉ። በዚህ አጋጣሚ በጣም አመሰግናቸዋለሁ። ኢትዮጵያን ለመርዳት ለመደገፍ የተደራጁ የተሰባሰቡ ምሁራን አሉ ከነሱ ጋር ቅንጅት በመፍጠር ያው ይሄ ጉዳይ እንዲፈጸም አድርገናል። ወደሚመለከታቸው ክፍልም ገብተን በግንባር ቀርበን ለማስረዳት የሀገራችንን ተጨባጭ ሁኔታ የአሜሪካን መንግስትም ሆነ ሌሎችም አውሮፓውያን ያሉት ሁሉ ትክክለኛው ግንዛቤ እንዲኖራቸው የአባትነት ቃላችንን ለአሜሪካ መንግስት ለመስጠት ነው የተሰበሰብነው። ባጭሩ ንጹነታቸው ደግሞ ሊጨምሩበት ይችላሉ። መልካም። አቡነ ቴዎፍሎስ በእርሶስ በኩል ምን ይላሉ? ለመሆኑ እንዴት ከዚህ ተገኛችሁ? በጣም አመሰግናለሁ አሉላ፣ እንዲሁም የቪኦኤ ዜና ዘጋቢዎች በጠቅላላ በሀገርም እንዲሁም በወቅታዊም ጉዳዮች ላይ ስለምታደርጉት መልካም ስራ ከልብ እናመሰግናለን። የቀረበውን ጥያቄ በተመለከተ ብፁ አባታችን ብፁ አቡነ ፋኑኤል ጥሩ አድርገው መልሰውታል። አንዳንድ ጨምር የምፈልገው እንግዲህ እንደሚታወቀው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እና ኢትዮጵያ የማይለያዩ የአንድ ሳንቲም ገጽታዎች እንደሆኑ ይታወቃል። በዚህም ምክንያት በሀገራዊ ጉዳይ ላይ እንዲሁም በሰው ልጆች ነፃነት እና እኩልነት ላይ ግፍ ሲሰራ፣ አግባብ ያልሆነ ነገር ሲፈጸም ቤተክርስቲያን ዝም ብላ አታይም። ድምጿን ታሰማለች፣ ትመክራለች ለሚመለከተውም ድምጿን በማሰማትም ከዚያም ባለፈ አስፈላጊ የሆነውን ነገር ሁሉ ለማድረግ በራሷን ሌሎችንም በማስተባበር የምታደርገው ነገር እንዳለ ይታወቃል። ላለፉት ሰላሳ ዓመታት በኢትዮጵያ ላይ የነበረውን ጥቁር ታሪክ ሁላችንም የምናስታውሰው ነው። ያ የመከራ ዘመን አልፎ ቤተ ክርስቲያን የተከፋፈለችበት፣ የሰው ልጅ ነጻ መብት የተገፈፈበት እንዲሁም ደግሞ በርካታ ኢትዮጵያውያን ያለ ስደት የተዳረጉበት ዘመን እንደሆነ እናውቃለን። ይህ በጣም ያሳዝናል። ምክንያቱም ኢትዮጵያ ዛሬ ካለንባት አሜሪካ በፊት በስልጣኔ በጥበብ፣ በእውቀት ያደገች ስደተኞችን ስታስተናግድ የነበረች ታላቅ ታሪካዊት ሀገር እንደሆነች ዓለምን የሚመሰክርላት ሀገር ናት። ዛሬ ግን ልጆቿ ሀገራቸውን ለቀው ነጻነት ወዳለበት ሰርተው መለወጥ ወደሚችሉበት ዓለም እየተሰደዱ ያሉት በሀገራቸው ላይ መኖር ስላቃታቸው ነው። ባለፉት ሶስት አመታት የተደረገውን ለውጥ በተመለከተ ያው ሁሉም ተስፋ የሚያደርገው ለወደፊቱም ደግሞ ለኢትዮጵያ ምድገትና ሉዓላዊነት አስፈላጊ መሆኑን የምናምንበት እንደሆነ ይታወቃል። ሆኖም ግን ከጊዜ በኋላ ያሉት አሁን ሁኔታዎች በየጊዜው የሚታዩት ለሀያ ሰባት አመታት በስልጣን ላይ የነበረው የቲፒኤልኤፍ መንግስት ለውጡን ባለመቀበል ላለፉት ሶስት አመታት ሀገራችን ከመቼውም የበለጠ ደም የሚፈስባት ያሉ ቅርሶች ቅርሳ ቅርሶች የሚቃጠሉባት የሰው ልጅ በየቀኑ የሚገደልባት የሚፈናቀልባት ሀገር ሆናለች። ይህንን በተመለከተ በእርዳታም ለተጎዱት በመርዳት እንዲሁም ደግሞ ይህ ችግር በእግዚአብሔር ኃይል እንዲወገድ ጸሎት በማድረግ በማወጅ በጾም በምሕላ እግዚአብሔርን ስንጠይቅ ቆይተናል። በተደጋጋሚም ቅድም ብጹእነታቸው እንዳሉት እርዳታ ስናደርግም ቆይተናል። ባለፈ የመጋቢትና ሚያዝያ ወር እኔ መቀሌ ትግራይ ክልል መቀሌ፣ በቤኒሻጉል ክልል መተከል፣ እንዲሁም ደግሞ በአማራ ክልል በአጣያ አካባቢ በዚህው ችግር የተነሳ ለተጎዱ አሁን ያለውን ችግር እያባባሰ ባለው ሁኔታ በቲፒኤልኤፍ የተነሳ የሚፈጠሩ ችግሮችን ምክንያት በማድረግ ለተፈናቀሉ ለተጎዱ ወገኖቻችን የሚያስፈልገውን እርዳታ ስናደርግ ቆይተናል። ሁኔታው እንደ ቀጣይ መሆኑን ስና- ስናይ በጣም ከማዘን ባለፈ ከጸሎት ባለፈ የአሜሪካ መንግስት ሁኔታውን ስላልተረዳ በተለየ መንገድ ስለተረዳ ጥፋተኛ ሌላውን አሁን ጥፋት የሚያደርገውን የሚፈጽመውን ግን ትክክለኛ አድርጎ ስለገመተ ትክክል አለመሆኑን ለማስረዳት በአባይ ግድብ በሱዳን እንዲሁም ባለው በየቦታው በሚፈጠሩት ችግሮች የአሜሪካ መንግስት እውነቱን ተከትሎ ማድረግ ያለበትን እንዲያደርግ በማሳሰብ ሁለት ጊዜ ደብዳቤዎች ጽፈናል። የካቲት አካባቢ ላይ አንድ ደብዳቤ አውጥተናል። አሁንም ባለፈ ቅድም እንዳነሳው ሁለተኛውን ደብዳቤ ጽፈን ልከን ነበር። ያንን የሁለተኛውን አሁን ባለፈ ከሶስት ሳምንታት በፊት የጻፍነውን ደብዳቤ በተመለከተ በአካል ሁለት አባቶች እንዲያደርሱ እንዲሁም ደግሞ ባሉበት በአድራሻ እንዲላክ በኢሜልም በእጅም እንዲሰጥ ብለን ነበር ያሰብነው። ሆኖም ግን ያ ለውጥ ሊያመጣ ስለማይችል የተሻለ ብለን ያሰብነው ሁሉም ብፁዓን አባቶች በአካል በኮንግረስም ሴኔተሮችም የስቴት ዲፓርትመንት ሰራተኞችም ባለስልጣናትም ባሉበት ጉዳዩን ማቅረብ አስፈላጊ ስለሆነ ላለፉት ሶስት ቀናት በቦታው ላይ ተገኝተን ደብዳቤውን መሰረት ባደረገ ጉዳይ ላይ በሀገራችን አሁን እየተፈጸመ ያለውን ችግር በተመለከተ በሰፊው ለማስረዳት ችለናል። በተፈጠረው ችግር እኛ በሁለቱም በኩል ገዳዩ ሟቹም የኛ ወገኖቻችን ናቸው፣ ኢትዮጵያውያን ናቸው፣ በእምነት ደግሞ ያው ክርስቲያኖች ናቸው እና ይህ ለአንዴና ለመጨረሻ መቆም ስላለበት አሜሪካ ትክክለኛውን በተለይ የፕሬዚደንት ባይደን አስተዳደር አሁን ያለበት አቋም ትክክል ስላልሆነ ይህንን አቋም አስተካክሎ እውነተኛውን ነገር ተረድቶ ለኢትዮጵያ ሰላም የኢትዮጵያ ራሷን የቻለች ሀገር ስለሆነ። የራሷን ችግር ራሷ መፍታት እንዳለባት አሁን የተሳሳተውን ኢንፎርሜሽን በማስተካከል ለወደፊቱ የአሁኑ እንዳይቀጥል ለማድረግ ስናስረዳ ሰንብተናል። መልካም። ዘጠኝ የእንደራሴዎች ምክር ቤት አባላትን ለረፍት ከተዘጋዩ ተወካዮች ምክር ቤት ሁለት አባላትን ጨምራችሁ አስራ አንድ የምክር ቤት አባላት፣ ስድስት ሪፐብሊካን፣ አምስት ዲሞክራት አነጋግራቸዋል። የተለመደ ነገር አይደለም። ምናልባት ጊዜውም የተለመደ አይደለምና ያስገድዷችሁ ሊሆን ይችላል። ነገር ግን ምን አይነት ምላሽ አገኛችሁ? ከስራ አስፈጻሚው የመንግስት አቃላት ውስጥ የሆኑትን የዩናይት ስቴትስ የውጭ ጉዳይ ሚኒስቴር መስሪያ ቤትና የዩናይት ስቴትስ ዓለም አቀፍ የተራዶ ድርጅት ዩኤስአይዲን ባለስልጣናት ምላሽ ለጊዜው እናቆይና በአማካሪዎቻቸው ተወክለው ጭምር ያገኛችኋቸው የምክር ቤት አባላት ውስጥ ምን መልስ ሰጧችሁ? ብፁዕ አቡነ ፋኖኤል እሺ፣ እግዚአብሔር ይስጥልኝ። አዎ፣ ልክ ነው። ያው ዘርዝረሃቸዋል፣ የት የት እንደሄድን ትክክል ነው። እንደውም በእጅጉ በጣም ከጠበቅ ነው በላይ ነው ያደረጉንን አቀባበል ከኛ እውነትን ለመስማት ዝግጆች እንደነበሩ ያስታውቃል። እነሱም ሲናገሩ ነበር። ለምሳሌ ያል አባቶች እንግዲህ በግሩፕ በግሩፕ እየሆንን በጣም ሴኔቶቹም በጣም ብዙዎች ስለሆኑ ሁሉንም እኩል ተሰብስበን ማነጋገር ስለ ሰዓቱም ሁኔታ ስለማይመች በግሩፕ በግሩፕ እየሆንን ነበር እና እኔና የኮሮናዶ ሊቀጳጳስ አቡነ ናትናኤል ለምሳሌ፣ ኦሪገንን ሴኔት የጄፍ ማክሊን ማክሪን መስል እሱን ስናነጋግር ምን አለ፣ በዚህ በኮቪዱ ምክንያት ተዘግቷል። ብዙም እንቅስቃሴ የለም። አንዳንድ ስራዎቻቸው ቨርችዋል ነው የሚሰሩት እና ኮቪድ ከመጣ ጀምሮ እንግዳ በዚህ መልክ ተቀብዬ አነጋግሬ አላውቅም። የመጀመሪያዎቼ ናችሁ፣ ሆን ያለ በጣም በደስታ መጀመሪያ በቃ እዚህ ቢሮዬ መጥተው እንደዚህ በአካል ሰውን ሳነጋግር እናንተ አሁን የመጀመሪያዎቼ ናችሁ። ይሄ እንደምታዩት የኮንግረስ ግቢው የቴቤት በሆኑ ባዶ ነው። ምንም በእውነትም ስናየው እንግዲህ አላም ታውቀዋለህ፣ በስራ ብታይ ትችላለህ። የካፒቶል ኮሪደሮቹ ልክ መርካቶ የሚመስለው ግፊያ የነበረው ብዛት ባዶ ነው። ጭር ያለ ነው። የተወረረ ከተማ ነው የሚመስለው እና በእንደዛ አይነት ሁኔታ የኢትዮጵያን ታሪክ አውቃለሁ የሶስት ሺህ ዘመን ያላት ታሪክ እናንተን ማግኘትና ማየት እፈልግ ነበረ ብሎ በጣም በልዩ ስሜት ነው የተቀበለን እና የእኛ መሄድ ያገኘናቸው ሁሉ ኃላፊዎች በጣም በልዩ ስሜት ነው የተቀበሉን። እንደገና ራሳቸው ሲናገሩ ያን ያህል በእነሱ ደረጃ ቢያነጋግሩ እኛን ሶስት ደቂቃ ካዳመጡ እነሱ ሁለት ደቂቃ ሶስት ደቂቃ ተናግረው ነው የሚያሰናብጡት። ግን ከአንድ ሴኔተር ጋራ ወይም ከኮንግረስ አባል ጋራ ከግማሽ ሰዓት በላይ የምንለውን ነገር በሙሉ በትዕግስት እያዳመጡ በጣም የሚገርም ነበርና፣ በተመስጦ ነበር የሚሰሙን እና ልዩ ስሜት ነበረው እና ብዙ ያላወቁትን ነገር እንደተረዱ ማንበብ ይቻል ነበረ። ብዙ ነገር ሰርፕራይዝ የሚሆኑ በቃ የሚገርም የሚገርም ነው። ወይም ደግሞ ከኛ እንደዛ አይነት ነገር አልጠበቁ እንደው አላውቅም። እና ያው መቼም እውነት እውነት ነው ያለውን ነገር ሲነገራቸው ከሌላ ወገን በጣም ብዙ ስለሰሙ በቃ ግራ የተጋባ ሆኖ ነበር ማለት ይቻላል። አይነት ነገሮች ነበሩ እና ብዙዎቹ ለውጥ እንዳየንበት እና እንደተረዱ እንደውም ሲያሰናብቱን አንዳንዶቹ ጋር ገብተህ ከተነጋገር በኋላ ቢዝነስ ካርዳቸውን ሰጥተው በሌላ ጊዜ ኮንታክት አድርጉን፣ አግኙን፣ እንፈልጋችኋለን ግንኙነታችን እንዳይቋረጥ እያሉ ነው የሸኙን። እነሱ እኛን እንደደጀጠኝ ማለት ነው እኛን እንደጀጠኞቹ እና ያ የሚያሳየው መቼም በአንድ ጀንበር የሚፈጠር ነገር ባይሆንም በሂደት የተሻሉ ነገሮች እንደሚመጡ ምልክት ያየንበት በገባንበት ሁሉ ነገር ግን በአጠቃላይ የነበረው ሁኔታ አስተሳሰባቸውን የለወጠ የበለጠ ትኩረት የሰጠ እንደውም አንዳንዶቹ ከእኔ በፊት ማንን አነጋግራቸዋል? የትኛውን ሴኔት አግኝታቸዋል? የትኛውን የኮንግሬስ አባል አግኝታቸዋል ይላሉ። ከገሌ ከገሌ ጋር ተገናኝተናል ስናነች፣ በጣም ጥሩ እኔም እነዛን አባላት ከነሱ ጋር ደግሞ ውይይት አደርጋለሁ እነጋገራለሁ የሚል በቃ ጥሩ ስሜት፣ እንደውም አልፈው ሲጨርሱ ጸሎት አድርጉልን የማለት ሁሉ በጣም የተለየ የፍቅር ስሜት ነበር የሚያሳዩት፣ እና ውጤታማ ነበር ብዬ ማለት እችላለሁ። አጠቃላይ ሁኔታው ግንዛቤ ያስጨበጠናል እንዲረዱ አድርገናል። አስተሳሰባቸው ራሳቸውም ስራቸውን እንዲፈትሹ በደንብ አድርገን ነግረናል። በመንግስት አካባቢ አንዳንድ የሚወሰኑ ውሳኔዎች ቆም እየተባለ እንዲጤኑ፣ ግራና ቀኙን ማየት እንዲችሉ። ለዚህ ነው እንግዲህ ሚዛናዊ ሚዛናዊ እያሉ በየቦታ የሚነሳው ለሚያረጉት ነገር ሁሉ ሚዛናዊ የሆነ ምክንያቱም ኢትዮጵያ ከመቶ ዓመት በላይ በዲፕሎማሲያዊ ከአሜሪካን ጋር የጠበቀ ግንኙነት ያላት አገር ናት። ለኢትዮጵያ አሜሪካን ታስፈልጋታለች፣ ለአሜሪካን ኢትዮጵያ ታስፈልጋታለች። መቼም ጥቅምም የጋራ ነው እንጂ ዝም ብሎ ማንም ተነስቶ ከአንተ በላይ ለአንተ አስብልሃል ብለኝ ውሸት ነው። ለእኛ ለኢትዮጵያውያን ከኢትዮጵያውያን በላይ ማንም አያስብ፣ ለአሜሪካን ከአሜሪካውያን በላይ የሚያስብ የለም። ስለዚህ ማንም ለኢትዮጵያውያን ይህን የማስብልህ የሚለን ብዙም አይመቸንም። ግን መተሳሰብ ደግሞ ጥሩ ነው፣ መረዳዳቱ ጥሩ፣ መደጋገፉ ጥሩ ነው እና መልካም ነበረ በአጠቃላይ ማለት ወዳለሁ መልካም ፈጥኜ ወደ ብፁዕ አቡነ ቴዎፍሎስ ከመመለሴ በፊት አሁን በመጨረሻ ከተናገሩት የሚለጥቅ በአጭሩ የሚመልሱልኝ አንድ ጥያቄ ላስከትል ቀደም ሲል ሚዛን የጎደለው ብላቸዋል ደጋግማችሁ በቀደመው ምልልሳችን ወቅት ያነሳሁትንና ባለፈው አርብ ፕሬዚዳንት ባይደን የወሰዱትን ውሳኔም ከዚህ ጋር ማዛመድ ይቻል ይሆናል ቀደም ሲል በሰጣችሁት አስተያየት ሚዛን የጎደለውን የዩናይትድ ስቴትስ አቋም እንዲስተካከል ብላችኋል። ለዚህም መነሻ የሆነውን ስታስረዱ፣ ለዚህስ መከራከሪያችሁ ማስረጃችሁ ምንድን ነው ብሎ ለሚጠይቅ እንዴት ነው የምታስረዱት? አዎ ያ ማለት ምንድን ነው፣ በኢትዮጵያ መንግስትም የሚሰሩ በጎ ነገሮች ጎልተው አይወጡም። ሁልጊዜ ችግሮች ነው ነቅሰው የሚያወጡት። ፋክት የሆኑት ነገሮች በዚህ ሚዲያዎቻቸው አይዘግቡም። ለምሳሌ አሁን ብናይ በኒውዮርክ ታይምስ ላይ የዚህ ፎቶግራፍ የሚያወጣው አንድ የጋዜጣ ክፍል እድሜያቸው ከአስራ አምስት ዓመት በታች የሆኑ ወጣቶች ከባድ መሳሪያ ተሸክመው የወጣ ፒክቸር ያውታቀዋል አሉላም ሁላችን እናውቀዋለን። በይፋ ወጥቶ እንደ ጀግንነት እንደ ጀብዱ ተቆጥሮ ሲታይ የአሜሪካ መንግስት ይሄ በዓለም አቀፍ የተወገዘን ነገር ምንም አይነት አስተያየት እንኳ መስጠት አልፈለጉ በዝምታ ነው የታለፈው። ይህን እንግዲህ ሚዛናዊ የጎደነ ማለት በጣም ከብዙዎቹ በትንሾቹ ማለት ነው የኢትዮጵያ መንግስት የተናጠል ተኩስ አቁም አውጆ መቀሌ ለቆ ከወጣ በኋላ በአሸባሪው ቡድን በኩል የምን ተኩስ ማቆም ነው ግፋ በል ወደፊት ብሎ የአማራውን ክልል ሲወር ምንም አይነት መግለጫ ተው የሚል ነገር ማስጠንቀቂያ ነገር አልወጣም፣ አልተሰጠም። ስለዚህ ይሄ ሚዛናዊ የጎደው ማለት ነው። የኢትዮጵያ መንግስት ገፋ አድርጓል ነገር ሲል ቶሎ ብሎ ማስፈራሪያ ምናምን ይደረጋል። በዩናይትድ ኔሽን ስብሰባ በኢትዮጵያ ጉዳይ ትርምት ይፈጠራል። እነዚያ ግን እንደ ልባቸው ሲፋንኑ ሲጨፍሩ ሀገር ለማፍረስ ሲረራጡ ግን እንደው በርታ የማለት አይነት ስሜት የማበረታት አይነት ስሜት ይመስላል እነዚያም ፊት ስላዩ ከመስመር በጣም ወጣ ብለው ነው የሚሄዱት ያሉትና እንደ እነዚህ አይነት ነገሮች ናቸው እንግዲህ ሲታይ ግራና ቀኙን በግልጽነት በደንብ ተመልክቶ ነው ሊሰራ የሚገባው። በግልጽ የሚታዩ ስህተቶች ብዙዎቹን የአሜሪካ መንግስት በዝምታ አልፏቸዋል። በኢትዮጵያ መንግስት በኩል ግን ያለው እያንዳንዱ እግዚአብሔር ኢትዮጵያን እየረዳት ነው እንጂ በዚህ በሁለት አመት ውስጥ ዩናይትድ ኔሽን ከሰባት ከስምንት ጊዜ በላይ እኮ ነው በኢትዮጵያ ጉዳይ እየተቀመጠው ያውም ያለውን መንግስትና ሁኔታውን የማይቀው ልመጣል እንጂ እነዚህ ሰዎች ህዝብን ጨረሱ። የገዛ ልጆቻቸውን ጨረሱ። ህጻናትን በጦር ሜዳ አሰለፉ። ህጻናትን በአሽሽ እያፈዘዙ ጦር ሜዳ አዋሉ። የሰው ደም በከንቱ ፈሳሰ የሚል ነገር ምንም አይነሳ እና ይሄንን ነው ፍትሀዊ እነዚህን ነገሮች ማየት እንዲችሉ ነው ያስጨበጥናቸው። ብዙዎች ናቸው እንግዲህ ብጹነታቸው ሊገልጿቸው ይችላሉ። መልካም ብፁዕ አቡነ ቴዎፍሎስ ወደ እርስዎ ነው የምመጣው። እርስዎንም ቅድም ከጠቀሱት አንድ ሀሳብ ጋር ላዛምድና ሌላ ጥያቄ ላንሳለሁ። ሟችም ገዳይም የገዛ ወገኖቻችን ናቸው ባሉበት አስተያየቶ በተለያዩ ሀገሪቱ አካባቢዎች ብዙዎች በተፈናቀሉበት ወቅት እስከ መቀሌ ድረስ ከሄዱት አባቶች ውስጥ አንዱ ነው። በቦታው ሄደውም እርዳታ እንደ እርዳታው የሚከፋፈልበት ሁኔታ ላይ እንድትሳተፉ ገልጠዋል። ይሁንና የዩናይትድ ስቴትስ መንግስት በተደጋጋሚ የሚያነሳው ቅድም በትግራይ በነበረው ግጭት፣ ዛሬ የግጭቱ ቦታና ሁኔታ ተለውጧል። በትግራይ በነበረበት ጊዜ ንጹሐን ዜጎች በኃይል ጉዳት ደርሶባቸዋል የኤርትራ ጦር የኢትዮጵያ ጦር አማራ ሚሊሻ በደል ፈጽሟል የሚል ክስ ነው ቀርቦ የነበረው ሌላ ቀርቶ ከፍተኛ ቁጥር ያላቸው ሴቶች ተደፍረዋል እስከሚለው ድረስ ነው በክስ የሚቀርበው በዩናይት ስቴትስም ሆነ በተባበሩት መንግስታት በኩል እናንተ እንደ መንፈሳዊ አባትነታችሁ ይሄን ሁኔታስ እንዴት ተመለከታችሁት በጽሁፋችሁ ደጋግማችሁ ያነሳችሁት አለ ከነኚህ የምክር ቤት አባላትም ተጠሪዎችም ጋር ስትነጋገሩ ያ ምን ቦታ ነበረው ይህንን ጥያቄ ስላነሳህ ከልብ እናመሰግናለን አቶ አሉላ ትክክል ነው ቅድም ደጋግመን ገዳይሟችን የራሳችን ወንድሞቻችን ወገኖቻችን በተለይም ክርስቲያኖች ናቸው በሚል ለመግለጽ ሞክር ያለው ብጽነታቸውም ጠቁመውታል በትክክል በየትኛውም ቦታ ላይ በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ፣ በትግራይም ሆነ በአፋር፣ በአማራ ክልል፣ በኦሮሞ ክልል፣ በደቡብ ክልል ያሉ ኢትዮጵያውያን ወንድሞቻችን፣ ወገኖቻችን፣ ልጆቻችን እንዲሁም ደግሞ በእምነትም ክርስቲያኖች ናቸው። በዚህ ሰዓት አሁን እየረገፉ ያሉት በሻሸመኔ ላይ፣ በአርሲ ላይ፣ በሀረርጌ ላይ፣ በምስራቅ ሀረርጌ አሁንም በዚህ በመተከል እንዲሁም በመቀሌ፣ በፋር፣ በሌሎችም ቦታዎች ላይ እስካሁን ድረስ የፈሰሰው ደም የጠፋው ንብረት በትክክል ቢመዘገብና ቢታይ ወንድሞቻችን ሞች ናቸው። ክርስቲያኖች ላይ ያነጻጸረ ችግር ነው እየተፈጸመ ያለው። ለምን እንደሆነ ይህንን ጥናት የሚያስፈልገው ነገር ነው። ለምን የሆነ የሚለውን መልስም የለኝም እና በመሆኑ ያም ስለሆነ ነው እኛ በዚህ በአሜሪካ ባለፈ በመጋቢት ወር ኢትዮጵያን በጾመ ነነዌ እናስባት በሚል የካቲት ላይ አካባቢ ላይ ባደረግነው የጋራ እርዳታ መጠየቅ በሰሜን አሜሪካ ያሉ ብፁዓን ሊቃነ ጳጳሳት ያቋቋሙት የምግባረ ሰናይ ድርጅት ኮሚቴ አለ። በአሜሪካ መንግስትም ፈቃድ አግኝቶ የሚንቀሳቀስ ወደ ሶስት መቶ ሰማኒያ አምስት ሺ የአሜሪካ ዶላር በአምስት ቀናት፣ ሶስት ቀን ነበር በጾመ ነነዌ የታሰበው ፕሮግራም፣ ህዝቡ በጠየቀው ጥያቄ መሰረት እንዲሁ ለአምስት ቀናት ተራዝሞ በዚያ መሰረት ወደ ሶስት መቶ ሰማኒያ አምስት ሺህ ዶላር ተገኝቶ ያንን ከአሜሪካ አብረው ተወክለው በካህናቱ ተመርጠው በብፅዋ ሊቃነ ጳጳሱ መመሪያ ተሰጥቷቸው የሄዱ ካህናት እናን የነበር መጀመሪያ ይህር ነው መቀሌ ላይ ነው። መቀሌ ላይ ይህር ከመቀሌ ወደ መተክለ ከመተክል ወደ አጣየነ ይህር ያንን ያደረግነው በየትኛውም ቦታ ያሉ ልጆቻችን ናቸው፣ ኢትዮጵያውያን ናቸው። ልዩነት የለም። አሁን አሸባሪ እንደሚለው አይደለም። ለአሜሪካ መንግስትም ለማስረዳት የተሳሳተ ኢንፎርሜሽን ያለው የአሜሪካ መንግስት የዘር ማጥፋት በተለይም ደግሞ ቋንቋ ተናጋሪዎችን በትግራይ ያሉ ኢትዮጵያውያንን ለማጥፋት የተደረገ እንደሆነ አድርጎ የማውራትም የማሰብም ሁኔታውንም ደግሞ በዚህ መንገድ እንዲቀጥል ለማድረግም የሚታሰብ ነገር ስላለ ያ እንዳልሆነ ያ እንዳልሆነ ሁለቱን መለየት አሸባሪውንና፣ በትግራይ የሚኖሩ ወገኖቻችን የትግራይ ላለፉት ሀያ ሰባት አመታትም ሆነ አሁን ላለፉት ሶስት አመታት እንደ ማንኛውም ኢትዮጵያውያን እና ኢትዮጵያውያት በችግር ላይ ያለ ህዝብ ነው። በተለይም ደግሞ አሁን ልዩ የሚያደርገው ለአቅመ አዳም እና ለአቅመ ሔዋን ያልደረሱ ልጆች መሳሪያ እየታጠቁ በኢንተርቪው ሰምተናል። ከልጆች አንደበት ከሰው የሰማነው ከጋዜጣ ያነበብነው አይደለም። ተማርከው ከተያዙ ልጆች የአስራ ሶስት አመት ወጣት እኔ ቪዲዮ አለኝ ለሚጠይቀኝ ሰው በትክክል አቀርባለሁ ወደ ሀያ አራት ሆነው ከአንድ ቦታ እንደተያዙ ምንም ስልጠና ሳይሰጣቸው ወደ ጦርነት እንደተላኩ፣ ሲላኩ ደግሞ ወደ ኋላ እንዳይመለሱ በድፍረት ወደፊት እንዲሄዱ፣ እንዲያጨሱ፣ እንዲወስዱ የተሰጣቸው በወረቀት የተጠቀለለ ነገር እንደነበረ ሲናገር ሰምቻለሁ። ይህ ሲሆን ልባችንን ይሰብራል። ኢትዮጵያውያን፣ እንዴት ይህንን እየሰማን እያየን እስከ መቼ ድረስ ነው እና ይህንን የአሜሪካ መንግስት አትተረዳም ነበረ በጠቅላላ በቋንቋ የትግርኛ ቋንቋ በሚናገሩት ላይ በመንግስት እየተደረገ ያለ ችግር ወይም ደግሞ የዘር ማጥፋት እንዲሁም በደል እንደሆነ የቶ ነበር። ይህ እንዳልሆነ ለማስረዳት ሞክረናል። እርዳታንም በተመለከተ እኔም ራሴ በአካል እጄ እርዳታውን እንዳደረስኩ በተለያየ አቅጣጫ እርዳታ ማድረስ የሚፈልጉ ሰዎችም አግባብ ባለው መንገድ እርዳታ ለማድረስ ችግር እንደሌለባቸው ወደዚያ እርዳታ እንዳይገባ እንዳልተከለከለኝ ራሴ ምስክር ነው ብዬንን ተናግሬያለሁ። ቅድም ብፁዕነታቸው እንዳሉት ትናንትና በጣም የተጣበበ ጊዜ ነበር። ረቡዕ ዕለት ባደረግነው እና ረቡዕ ዕለት ባነጋገሩን ሰዎች የተነሳ ሐሙስ ዕለት ብዙዎች የረቡዕ ዕለቱን የዋልንበትንና እና ከሌሎች ከጓደኞቻቸው ከሴኔተሮች የተረዱትን የሰሙትን እንትን ብለው ራሳቸው ጠይቀው ፕሮግራም አስይዘዋል። ትናት ለሐሙስ ዕለት እና ትናንት በጣም ሰፊና አድካሚ ቀን የነበረበት ቀን ነው። እረፍትም አልነበረን አንድ ላይ ሆነን እንዳናነጋገራቸው እድል ያልሰጠን ያ ነው። በየቦታ ሁሉም በተመሳሳይ ሰዓት ላይ ፕሮግራም ስለተያዘ እየተከፋፈልን ነበር ያነጋገር። እኔ እንደ አጋጣሚ የሜሪላንድ ሴኔተሩን እና እንዲሁም ደግሞ በአፍሪካ የንግድ ኃላፊ የሆነውን ነው ያነጋገርኩኝ። ስማቸውን እዚህ ለመጥቀስ ስላልፈለግኩም እነሱን ባነጋገርኩበት ሰዓት የተረዱት በዚያ መልክ ነበር። የሜሪላንድ ሴኔተር እስካሁን ድረስ አነጋግር ሲሉት በብዙ መንገድ ሲጠይቁት ፈቃደኛ ያልነበረ ብዙ ጉዳዩን ያልተረዳ እንደነበረ ሰምቻለሁ፣ ትናንት እዚያው በአካባቢ ከነበሩ ሰዎች። መጨረሻ ላይ እኛን ካነጋገረ ከእኛ ከሰማ በኋላ ግን ማን ማንን አነጋግራቸዋል? የእናንተን ሀሳብ የተረዱት እነማን ናቸው? ስም ዝርዝራቸውን ስጡኝ። ከአሁን በኋላ በምትሉት መንገድ ሁሉ የኢትዮጵያን ችግር ለመፍታት ወደ ኋላ አልልም ብሎ ቃል ገብቷል። ደብዳቤም ከዚህ በፊት የጻፈው ደብዳቤ ያረቀቀው ደብዳቤ እንዳለ እሱንም ዋና ዋና ነጥቦችን እዚያው ላይ አንስቶ አነጋግሮናል። ለወደፊትም እንደሚቀጥል የአገዋም ደግሞ የአፍሪካዊ ንግድ ኃላፊ የሆነው እሱም እንዲሁ በደንብ አዳምጦ አንዳንድ ያልተረዳቸው ነገሮች እንደነበሩ፣ እርዳታም በተመለከተ በመጀመሪያ ላይ የጦርነቱ መነሻ ምንድን ነው የሚለውን እስካሁን ማንም አላወቀው። የጦርነቱ መነሻው በኢትዮጵያ የመከላከያ ሰራዊት ላይ የተፈጸመውን ችግር ማንም እስካሁን አጉልቶ ያየው የለም። የችግሩ መነሻ አንድ ሆነ። ከዚያ በኋላ አሁን ደረስንበት ደረጃ ላይ እንደደረስ ይህንን በስነ ስርዓት ለማስረዳት ችለናል። እንዲሁም ደግሞ አሁን በአማራና በአፋር ክልል በተደረገው ወረራ የአሜሪካ መንግስት ዝም ያለበት ምክንያት ለምንድን ነው? ከዚህ በፊት ህግ ለማስከበር የኢትዮጵያ መንግስት በክልል አንድ ላይ በነበረው ቆይታ ከዚያ ለቆ እንዲወጣ፣ የአማራም ልዩ ኃይል እንዲወጣ፣ የፌዴራል መንግስትም መከላከያ እንዲወጣ ብዙ ግፊት ሲያደርግ ነበር የኤርትራንም ጨምሮ። አሁን ግን በአማራና በአፋር ላይ በሁለቱ ክልሎች ላይ ላሊበላን ጨምሮ ጨጮህ መድኃኔዓለም እንደፈረሰ ምናልባት አሉላ የቪኦኤ ዘጋቢዎች ይህንን ሳታውቁ ትቀራላችሁ ብዬ አላምንም። የጥንት ቤተክርስቲያን ስምንት መቶ ዓመታትን ያስቆጠረ ቤተክርስቲያን ፈርሷል። አፋር ላይ ወደ ሁለት መቶ የሚሆኑ ንጹሐን ዜጎች ተጨፍጭፈዋል። በደባት ላይ እንዲሁም በጎንደር ላይ ብዙዎች፣ ቁጥራቸውን ለመጥቀስ የሚያስቸግር ደም ፈሷል፣ በሌሎችም ቦታዎች ክርስቲያኖች ተጨፍጭፈዋል። ወገኖቻችን አልቀዋል። ይህ የሆነ የአሜሪካ መንግስት ግን ልክ ከክልል አንድ የፌዴራል መንግስት መከላከያ ሰራዊት ለቆ እንዲወጣ ያደረገውን ጥረት በሌሎች አላደረገም። ለምን እና አሸባሪውንና የትግራይን ህዝብ ለይቶ ማየት እንዳለበት፣ እኛ የትግራይ ህዝብ የኢትዮጵያ ህዝብ ነው። ወንድሞቻችን ልጆቻችን ናቸው ምንም ልዩነት የለም፣ በክርስትናውም፣ በማንኛውም ነገር በአሸባሪው እየተደረገ ያለውን ግን ከአሸባሪ ጋር ማንም ሊወግን ስለማይችል ይህ ነገር ለአንዴና ለመጨረሻ መቆም እንዳለበት እኔ እንዲያውም ካነሳዋቸው ጥያቄዎች እንዳላበዛ እንጂ የአሜሪካ መንግስት በሶማሊያ ላይ አልሻባብን እንደ አሸባሪ ሲፈርጅ የኢትዮጵያ ወታደር ነው የሶማሊያን ሲጠብቅ የኖረ አልሻባብን ሲዋጋ ይኖረ። የኢትዮጵያ ግንኙነት ከአሜሪካ ጋር ያን ያህል የጠበቀ ከሆነ ዛሬ የት አለ? ዛሬ ምን እየተደረገ ነው የሚለውን ሁሉ አንስተን ለማነጋገር ሞክረናል። እና ያለ ሁኔታ ይህንን ይመስላል ባጭሩ። መልካም ብፁዕ አቡነ ፋኑኤል፣ ወደ እርሶ ነው የመጣው የስራ አስፈጻሚው ወደ የሚመለከተውን ጉዳይ እንዝለቅ። ቀደም ሲል የምክር ቤት አባላቱን ባገኛችሁበት ወቅት የሰጧችሁን ምላሽ ገልጻችኋል። የስራ አስፈጻሚውን የሚወክሉት ባለስልጣናት የመንግስቱን አቋም ነው የሚያሳዩትና ምክር ቤት አባላቱ ጋር ከገጠማችሁ የተለየ የሚመስል ጠበቅ ያለ ክርክርም ያደረጋችሁበት መሆኑን ተረድቻለሁ። ባለስልጣናቱ እናንተ የምታቀርቧቸውን ሀሳቦች ከተከታተሉ በኋላ በበኩላቸው በኢትዮጵያ ያለውን ሁኔታ እንዲቀየር ሶስት ነጥቦች አስፈላጊ ናቸው ይሉ ነበር። አንደኛ፣ በአስቸኳይ ጦርነቱ እንዲቆም፣ ሁለተኛ፣ ድርድር እንዲካሄድ፣ ሶስተኛ፣ የእርዳታ አቅርቦት ያለምንም ገደብ መድረስ እንዲችል የኢትዮጵያ መንግስት ተፈጻሚ ማድረግ አለበት የሚሉ ለዚህም መደናቀፍ የኢትዮጵያ መንግስት አዋቷል የሚል ሀሳብ ነው አጽንኦት ሰጥተው የተከራከሯችሁ ምንድን ነው? ከዚህስ የተረዳችሁት? አድማጮች የተከታተላችሁት ከዋሽንግተን ቨርጂኒያ፣ ሜሪላንድ፣ ደሊዌር ና አካባቢው አህጉረ ስብከት ሊቀጳጳስ አቡነ ፋኑኤል ና ከሰሜን ካሊፎርኒያ፣ ኔቫዳ፣ አሪዞና ና አካባቢው አህጉረ ስብከት ሊቀጳጳስ አቡነ ቴዎፍሎስ ጋር ያደረግነውን ቃለ ምልልስ ነበር። ለአሁኑ እንግዶቻችንን ለጊዜያቸው እናመሰግናለን። ተከታዩን በሌላ ፕሮግራም እናቀርባለን። አድማጮች አሁን ቀደም ብለን በመግቢያችን ቃል ወደ ገባንለት የመጽሔት ማስታወሻ እንወሰዳችሁ። ብዙዎች በየዓመቱ በሕይወታቸው ያለ አንዳች ነገር ለመለወጥ ለራሳቸው ቃል ይገባሉ። እርሶም ብዙዎች እንደሚያደርጉት ዘንድሮ እንዲህ ያለ ነገር በሕይወቴ ማሳካት እፈልጋለሁ በሚል የወጠኑት ካለ ያለሙትን ግብ ያሳኩት ወይም አያሳኩት፣ ያ ራሱን የቻለ ጉዳይ ነውና፣ መወጠኖ በራሱ ግን አንድ እርምጃ ወደፊት ተደርጎ ሊታይ ይችላል። ይሁንና መወሰን ብቻውን እንደማይበቃም ካሰቡበት እንደማያደርስም እናውቃለን። እንዲያውም አንዳንዴ ለስኬት ላለመብቃታችን ምክንያትም ጭምር ሊሆን ይችላል ይላል። ለራስ የሚገቡ የአዲስ ዓመት ቃል ኪዳኖች በአብዛኛው ለምንድን ነው የማይዙት? ለምንስ አይሳቁም? ለሚለው ጥያቄ መልስ ፍለጋ የተካሄደ አንድ ጥናት ከመወሰን ይልቅ እንዴት የሚለውን በቅጡ መመለስ ይቀድማል ነው የሚለው። አዲስ ዓመትን አስታኮ ዘንድሮ ይህን አይነት መልካም ልምድ አዳብራለሁ፣ አሊያም ለአጉል ልምዴ ወይም ሱሴ ማብቂያ አበጅለታለሁ፣ የጤናዬን አያያዝ አሻሽላለሁ፣ ክብደት እቀንሳለሁ ወይ ጨምራለሁ፣ ሌላም ሌላም ይወጠናል። ለአሁኑ ይህን ለአመት የሚገባ ቃል እንተው እና ስለ ሕይወት የሚወሰንን ጥልቅ የአመለካከት ለውጥ የሚመለከት Mas tocha ቁጥራቸው የበዙ ዜጎች ለህልፈት፣ ስቃይና እንግልት፣ ለበረታ ረሃብና ድፍን ዓለም ያመሰውን የኮቪድ-19ን ወረርሽን ጨምሮ ለተለያዩ በሽታዎች የተዳረጉበት ያየንና ያሳለፍነው ጊዜ ከውስጣችን ያሳድረው አንዳች የተለየ ስሜት ይኖር ይሆን እንዳለንበት የዕድሜ እርከን ስፍራና የሕይወት ይዞታ በየሕይወታችን ልንቀይር የምንፈልገው ለራሳችን ብቻ ሳይሆን ለሌሎች ሕይወት ግድ እንዲለን የሚያደርጉ በተጨባጭ የምናመጣቸው ለውጦች ታስበውን ይሆን? ለወራት የዘለቀ ምስቅልቅል ግጭትና፣ ሳያቋረጥ በየዕለቱ የሚሰማ ክፉ ዜና፣ የንጹሐን ሕይወት በከንቱ መቀጠፍና መፈናቀል እንደ ማህበረሰብ ያለፍንባቸው ያለፈው ዓመት ብርቱ ፈተናዎች ያን ሌላ ጊዜ ለጥቂት ልባሞች ብቻ የተተወ የሚመስል በምክንያት የመኖርን ዋጋ ከመቼውም በላይ ያገዘፉት ይመስላል። ለመሆኑ በበኩሎ ምን ታይቶታል? ሃሳቦን ከወረቀት አገናኝተው የልቦን ይጻፉልን። ወረቀቱ ታዲያ የኮምፒውተሩ መስመር ሊሆን ይችላል፣ አለያም በነጻዊ ስልክ መስመር በድምፅ የሚተውልንም እኩል አቅም አለው። ለራዲዮ መጽሔት ማለቶን ብቻ አይዘንጉ። ተጫዋቾች፣ አሁን የአዲስ አበባው መስኮት ሊከፈት ነው ንጉስ ያክሊሉ ሰዓቱን ጠብቆ ብቅ ብሏል። በዛሬው ዝግጅቱም ታላቁን ኢትዮጵያዊ የስፖርት ሰው ይድነቃቸው ተሰማን መቶኛ ዓመት ልደት ለመዘከር ስለተሰናዳ ዝግጅት ይነግረናል። በወጣትነት ዘመኔ በጣም ክባቢ ስለነበርኩ ክለቤ በአንድ አመት ውስጥ ካስገባቸው አርባ ስድስት አርባ ሰባት ጎል አስገብቶ አርባ ሶስቱን እኔ ነበር ያስገባኋቸው። ይህም እንደው እንደ ታላቅ ረከርድ የሚቆጠር ነበር። የማዝ ነው ይላሉ። ግን የማዝ ነው፣ የማዝ ነው። ቀደም ብዬ ያለ ጊዜ የተፈጠርኩ ነው የሚመስለኝ እና በፉትቦል በተረጀበት አሰልጣኞች በመጡበት ዘመን ተፈጥሬ ቢሆን ምናልባት በዓለም ደረጃ ከፍተኛ ተጫዋች ለመሆኑ ይችል ነበር፣ የሚል እምነት አለኝ። ታላቁ የስፖርት ሰው አቶ ይድነቃቸው ተሰማ ናቸው። የተወለድኩት ጅማ ከተማ ጅሬን በሚባል ስፍራ የአባጅፋር ግቢ ባለበት በመስከረም አንድ ቀን ሺህ ዘጠኝ መቶ አስራ አራት አመተ ምህረት ነው። የልጅ እያሱ መንግስት ከወደቀ በኋላ አባቴ እዚያ በግዞት ይገኙ ስለነበረ እኔና ሶስት ወንድሞቼ የተወለድነው በጅማ ነው። የታላቁ የስፖርት ሰው የአቶ ይድነቃቸው ተሰማ መቶኛ ዓመት የልደት በዓል ባለፈው መስከረም አንድ ቀን ሁለት ሺህ አሥራ አራት ዓመተ ምሕረት በቤተሰቦቻቸው በስፖርት ጋዜጠኞችና በአድናቂዎቻቸው ዘንድ እየተዘከረ ይገኛል። እዛን ቀን ጀምሮ የዛሬ ሰላሳ አምስት ዓመት ያረፉት አቶ ይድነቃቸው ዛሬም ሲናገሩ ዛሬ ያሉ ይመስላሉ። በእርግጥም አሉ፣ ስራዎቻቸው ሕያው ናቸውና። ይድነቃቸው ፌዴሬሽኑንም የማንቋቁመው ሥራውንም የምሰራው ሕጉንም የምተረጉመው ራሴ የመጫወት እድል ለማግኘት ነው ዋናው ስሜቴም ደስታዬም ይሄ ነው። አን ጊዜ እና ስለዚህ አን ጊዜ የፌዴሬሽኑም ዋና ጸሐፊ ነበርኩ። የቅዱስ ጊዮርጊስ ክለብ ካፕቴን ነበርኩ። ከጅቡቲም ስንጫወት የብሄራዊ ቡድን ካፕቴን ነበርኩ። በዚህ ላይ ደግሞ የጨዋታ ህጎች ተርጉሜ ዳኞችንም የማያስተምርኔ ነበርኩ። እነዚያው ደግሞ ያስተማርኳቸው ዳኞች ዳኛ የሆኑና መልሰው በጨዋታ ሜዳኔን ይቀጡኛል። እንደዚህ ያለ የሰው ጥረት በእውነት የነበረበት ጊዜ ነበርና ሰራተኛም ተጫዋችም መሆን ያስፈለገበት ጊዜ ነበር እና እየተጫወጥኩ ነው። አላቆሙ አቶ ይድነቃቸው ተሰማ በህይወት በነበሩበት ጊዜ እንዲህ አይነት ቃለመጠይቅ ኢንተርቪው ሲዘጋጅላቸው አነስ ያለች እንደ ሲም ካርድ አይነት ወረቀት ላይ ማስታወሻቸውን ጽፈው ያው፣ መቼም ሁል ጊዜም ሽክ ነው፣ እምር ነው፣ ድምቅ ነው ፈገግታቸው አነጋገራቸው ሁሉ እጅግ በጣም እጅግ የተለየ ነው። ጋዜጠኛ ፋንታሁን ሀይሌ ዮሴፍ ከአቶ ይድነቃቸው ጋር በሀገር ውስጥም በውጭም ስፖርቱን ይከታተል ስለነበረ ይድነቃቸውን እንዲህ ያስታውሳቸዋል። እኔ እንግዲህ ጋሽነቃቸውን የማያቸው በአምስት መቶ ዘመን አንድ ጊዜ ለአንድ ሀገር የሚታደሉ ሰዎችን አይነት አድርጌ ነው ለምሳሌ ጸጋዬ፣ ገብረ መድኅን ሐዲስ ዓለማየሁ በጻፉ፣ ጥላሁን ገሰሰ በዘፈነ፣ ገበየሁ ገቡ በተዋጋ፣ አስራት ወልደየስ በፈወሱ፣ መንግስት ወርቁ በተጫወተ፣ እንደሚባለው ይድነቃቸው ተሰማ ርቱዕ አንደበት ስለነበራቸው በተናገሩ፣ ይህም የምመኘው ዕድሜ ዘላለም ኖረውልን በሚለው እጄ ነው እንጂ እነኚህን የተረፋቸው የህዝብ ልጆች ለሀገራቸው ሰርተው ራሳቸውን አንቷስ ብለው ነውና ያለፉት አድናቆት ከፍተኛ ነው። ይድነቃቸው ተሰማን ማድነቅ የማይችል በዘመናቸው ያልነበረ ሰው ብቻ ነው። በዘመናቸው ያልነበረ፣ ስራቸውን ያላየ፣ ችሎታቸውን ያላየ፣ ተከብሮ ማስከበራቸውን ያላየ ይንቃቸው ወይም ደግሞ አንድ ነገር መታሰቢያ ይደረግላቸው ሲባል ሊቃወም እኔ ምንም አይሰማል። ለምሳሌ አዲስ አበባ ስታዲየም፣ አዲስ አበባ ስታዲየም ምንድን ነው? አዲስ አበባ ምንድን ነው? ይድነቃቸው ተሰማ ጋር አዲስ አበባ ሚዛን ይቀመጣል። በሚዛን እንዴት ይቀመጣል? ይድነቃቸው ተሰማ ኮ በሀገራችን ብቻ ሳይሆን በመላው አፍሪካ እና በዓለም ፖሊሲ ሁሉ ፖሊሲ ሜከር እኮ ናቸው። አፍሪካ አንድነት ድርጅት በዛ ጊዜ ዛሬ አፍሪካን ህብረት፣ ፖሊሳሪዮ የሞሮኮ ተገንጣይ ነፃ እንዲወጣ ሞሮኮ እንድትፈቅድ ጠየቀ። ሞሮኮ ደግሞ አልፈቅድም አይገነጠልም ማለች። ሞሮኮ ግን የአፍሪካን ዋንጫ ማዘጋጀት ስለነበረባት እንዴት ይሻላል ትቀማ ብሎ አፍሪካ አንድነት ድርጅት ወሰነ። ይድነቃቸው ተሰማ ደግሞ አትቀማም፣ ፖለቲካና ስፖርት የተለያየ ስለሆነ ሞሮኮ ውስጥ ይካሄዳል ብለው ወሰኑ። እንዳሉትም የአፍሪካ ህብረት ማው የአፍሪካ አንድነት ድርጅት ነገሩ ስለገባው በእርግጥም ግንኙነት የለውም፣ ስለዚህ ሞሮኮ ታካሄድ ብለው ሞሮኮ የአፍሪካ እግር ኳስ ውድድርን እንድታዘጋጅ ፈቀደ ይነቃቸው ተሰማ ያንን ውድድር ሞሮኮ እንዲካሄድ ስላደረጉ በመላው አለም አድናቆትን ከማትረፋቸው አልፎ በሞሮኮ ንጉስ ጅምናዚየም እንዲሰየምላቸው ተደርጎ ራባት ውስጥ በስማቸው ጅምናዚየም ተሰይሟል አመሰግናለሁ ጋዜጠኛ ፋንታሁን ኃይሌ ዮሴፍ የዛሬ አስራ አምስት ቀን ደግሞ የአፍሪካ ፉትቦል ኮንፌዴሬሽንን ፊፋን፣ ዓለም አቀፉን የእግር ኳስ ድርጅትና የኦሎምፒክ ማህበርን አስመልክተው ከዚህ በፊት የሰጧቸውን አስተያየቶች ይዘን እንቀርባለን። እስከዛው ደህና እንቆይ። ንግሥ ያክሊሉን ለዝግጅቱ እናመሰግናለን። የኢትዮጵያ ቲያትር ታሪክ መቶኛ ዓመት ክብረ በዓል ዛሬ በዩናይትድ ስቴትስ እየተከበረ ነው እውቅ የመድረክ ሰዎች የተሳተፉባቸውን ትዕይንቶች ከዋሽንግተን ወጣ ብላ በምትገኘው የሲልቨር ስፕሪንግ ከተማ በአገሬው ሰዓት አቆጣጠር ዘጠኝ ሰዓት ላይ ይታያሉ ስለ ዝግጅታቸው በአጭሩ እንዲነግረን ከአስተባባሪዎቹ አንዱ የሆነውን የቲያትር ደራሲና ገጣሚ አለማየሁ ገብረ ህይወትን ጋብዘናል የኢትዮጵያ ዘመናዊ ቲያትር መቶኛ ዓመት ልዩ ክብረ በዓል በዋሽንግተን ዲሲ፣ በካናዳና በአሜሪካ የሚገኙ አንጋፋና ወጣት አርቲስቶች የሚሳተፉበት። ያው የኢትዮጵያ ቲያትር ለአንድ መቶኛ ዓመት ክብረ በዓል በዚህ በዋሽንግተን ዲሲ የምናከብረው አዲስ አበባ የተጀመረውን አርአያነት በመመልከት ነው። የአዲስ አበባ የሙያ ወንድሞችና እህቶቻችን ጥሩ ጅማሮ ነበራቸው። እኛም የነሱን አርአያ ተከትለን ነው የጀመርነው። እንደምታውቀው በሰሜን አሜሪካ ካናዳን ጨምሮ ብዙ ባለሙያዎች አሉ። እነዚህ ባለሙያዎች ተሰባስበው የተለያዩ ቲያትሮችን ይዘው ይቀርባሉ። አንዳንዶቹ ደግሞ ከመድረክ ከራቁ የቆዩ ናቸው። በሕይወት አጋጣሚ ከሚወዱት ከሚያፈቅሩት መድረክ እርቀው ነበሩ። አሁን ግን እዚህ የመቶኛ ምክብረ በዓል ላይ ቀደም ሲል ከሰሯቸው ስራዎች የተወሰነውን ክፍል ይዘው በመምጣት እንደገና ወደ መድረክ ይመለሳሉ። እርግጠኛ ነኝ እኛ ጠንካራ ከሆን፣ እነዚህ ሰዎች በሙያቸው የሚሰሩበትን እድል እንፈጥራለን ብለን ተስፋ እናደርጋለን። እንግዲህ ይሄ በጣም የምንተማመንበት ነገር ነው። እንደ ትልቅ ውጤት ሊታይ የሚችል ነው ብዬ አምናለሁ። በዕለቱ አንጋፋዎቹን በሕይወት ያሉትን እናከብራለን። በሕይወት ያሉትን እንዘክራለን። መጠነኛ የፎቶግራፍና የቲያትር ፖስተሮችን በማሳየት እዛ የሚገኘው ታዳሚ የሚሆን ባለሙያ ወደኋላ በትዝታ እንዲሄድ ለማድረግ ሀሳብ አለን። የተሰራውን ስራ በመጠኑ ለማሳየት እንሞክራለን ባለን ቦታና ጊዜ። ስለዚህ የቲያትር ዝግጅቶች እንዳሉ ሆነው ደግሞ አንጋፋ ባለሙያዎችን በእድሜያቸው ሀገራቸውን ያገለገሉ የኪነ ጥበብ ሙያ እነሱም አሉ። በዚህ አካባቢ የሚኖሩት ይገኛሉ። ተከታዮቻቸውም አሉ። እናከብራቸዋለን። እንግዲህ ከሞላ ጎደል ዝግጅቱ ይሄን ይመስላል። ስለ ቲያትር ጥበብና መቶ ዓመት ስላስቆጠረው የኢትዮጵያ ቲያትር ታሪክ እንዲሁም የኢትዮጵያ ቲያትር በውጭ ሀገር ከታዋቂ ባለሙያዎች ጋር ያደረግነውን ወግ በሌላ ጊዜ እናቀርባለን። ውድ የራዲዮ መጽሔት አድማጮች ለምሽቱ ባቀረብናቸውም ሆነ ለፕሮግራሙ ተስማሚ ናቸው ባላቸዋቸው ርዕሰ ጉዳዮች ዙሪያ እንዳመቻችሁ በመጻፍም ሆነ በመደወል ትሳተፉ ዘንድ እየጋበዝን የዛሬውን በዚሁ ልንቋጭ ነው። የኢሜይል አድራሻችንን ለማስታወስ ሆርን አት ቪኦኤ ኒውስ ዳት ኮም የስልክ ቁጥራችን 2022059942 የውስጥ መስመር 14 ነው። ጻፉ፣ ደውሉልን። አድማጮች ለምሽቱ ያልነውን በዚሁ ቋጭትን፣ ወደ ስርጭታችን መገባደጃ እያመራን ነው። አሁን የቀረን The sun is be a little bit more than a little bit more than a I said, the it the is <laughs> let's see how big we can be ድምጽ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየለቱ ከምሽቱ ሶስት ሰዓት እስከ አራት ሰዓት በ22 በ25ና በ31 ሜትር ባንዶች እንዲሁም በናይል ሳት የሚሰማው የአንድ ሰዓት ዝግጅቱን እዚህ ላይ አበቃ። ነገ ሰኞ ከምሽቱ ሶስት ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቅራቢዎች ትዝታ በላቸውና